ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል። በጌታ የተወደዳችሁና የተከበራችሁ የዘወትር አድማጮቻችን እንደምናደራችሁ፣ ይህ ፕሮግራም ከዓለም አቀፍ አድቬንቲስት ሬዲዮ ዘወትር ማለዳ ወደ እናንተ የሚደርስ ነው። ዛሬ በሚኖረን ቆይታ ሳምንታዊውን የመንፈስ ሰይፍ የተሰኘው ፕሮግራም ይዘንላችሁ ቀርበናል። ስለ አብሮነታችሁ ጌታ ይባርካቸው እያል በቀጥታ ወደ መልእክቱ እንተላለፋለን። በስልክ መስመራችን በመልእክት ሳጥን ቁጥራችን ደግሞ ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ ብላችሁ በመጻፍ አጭር የጽሑፍ መልእክት በመላክ አስተያየቶቻችሁንና ጥያቄዎቻችሁን ብታደርሱን ልናስተናግዳችሁ በደስታ እንጠብቃችኋለን። ደውሉልን፣ ጻፉልን። ወደ ፕሮግራሙ እንተላለፍ። ጌታ ይባርካችሁ። የመንፈስ በዚህ ሰዓት ከእናንተ ጋር የእግዚአብሔርን ቃል እናጠናለን። ወደ መጽሐፍ ቅዱስ ከመሄዳችን በፊት እግዚአብሔር እንዲያስተምረን ህሊናችንን ወደ ቃሉ እንዲሰበስብ እንጸልይ። ቸር ሆንክ፣ ማህሪ ሆንክ አምላካችን። የምንኖርበት ዘመን ምን አይነት እንደሆነ ታውቃለህ። ልጆች ያሉበትን ሁኔታ ታውቃለህ። አገልጋዮች ያሉበትን ሁኔታ ታውቃለህ። ዘመኑ ክፉ ነው። ምን ማድረግ እንደሚገባን ግራ ገብቶን ተደናግረን እነሆ በፊት ቀርበናል። አንተ አቅጣጫ እንድታሳየን፣ እንድትመራን፣ ጸሎታችን እንድትቀበል በዚህ ክፉ በሆነ ዘመን ደግሞ ማድረግ የሚገባንን ነገር እንድትነግረን፣ እንድታሳየን፣ እንድትመራን እነሆ ጸሎታችን ነው። ጸሎታችን አንተ ስማን፣ ጌታ ሆይ ደግሞ በቃልህ ተናገረን፣ አስተምረን፣ ያንተን ፍቅር ያንተን ምሪት ያንተን ፈቃድ የምናስተውለው በቃልህ ስትናገረን ነውና ለእያንዳንዳችን በልባችን በመንፈስህ እንድታስተምረን እንድትናገረን ፈቃድ ይሁን። የእኛን ጥበብ የእኛን ማስተዋል የእኛን ችሎታ ወደ ጎን አስቀምጠን ቃልህ የሚለውን እንድንሰማ ቃልህ የሚለውን በትህትና እንድንከተል ትሁቶች፣ ታዛዦች አንተን የሚሰሙ ልጆች እንድታደርገን ፈቃድ ይሁን። ጌታ ደግሞ በዚህ ሰዓት የተሰበሰበውን ይህን ትንሽ መንጋ ትመለከታለህ። ዓለምን ለማዳን ዓለምን ለመለወጥ ብዙ መንጋን አልተጠቀምክም። ትንሽ ሰዎች ነው የተጠቀምከው። እንድትጠቀምብን እንጸለያለን። ጸሎታችን ስማ በጌታ በኢየሱስ ስም አሜን። በ1960ዎቹ ታሪክን የምታነቡ ሰዎች ካላችሁ፣ ይሁን ታውቃላችሁ በዚያ ጊዜ በነበሩት የዓለም ኃያላን አገሮች መሀል መካከል በጣም ትልቅ ውጥረት ነበረ እና በተለይ በ1962 ዓ ም እንደ ፈረንጆቹ አቆጣጠር የኩባ ሚሳይል ክራይሲስ ዘ ኩባን ሚሳይል ክራይሲስ ይባላል እና እሱ ዓለማችን ጫፍ የደረሰችበት ጊዜ ከሚባሉት ውጥረቶች አንዱ ነበር እና በዚያ ጊዜ ክስተቱ የራሻ ሚሳይል ና ኒውክሊየር ሚሳይል ተሸካሚ መርከቦች ወደ ኩባ የተጠጉበት ነበረ። በዚያ ምክንያት ደግሞ ወደ አሜሪካ ተጠግተው ነበረ ና በጣም ትልቅ ውጥረት ነበረ። በዚያ ጊዜ የአሜሪካ ፕሬዚደንት የነበረው ጆነፍ ኬኔዲ ነበረ ና በጣም ትልቅ ውጥረት አለማችን በኒውክሊየር ግጭት ምክንያት ልትጠፋ ነው ተብሎ በጣም የተሰጋበት ጊዜ ነበረ ና በዚያ ጊዜ ነበረ አንድ የራሻ ሰርጓጅ መርከብ ሰብማሪን የትልቅ የኒኩሊየር ቶርፔዶ ተሸክሞ በኩባ ኢንተርናሽናል ውሃ ውስጥ በኩባ ድንበር ውስጥ መሬት ውስጥ በጣም በጣም ወደ ባህር ገብቶ ተደብቆ ነበርና እንግዲህ በዜና እንደሚሰማ ውጥረቱ በጣም ተካሯል። በዚያ ቀን አንድ የአሜሪካ ሰላይ አውሮፕላን በኩባ አየር ሲያልፍ ተተኩሶበት እንዲወድቅ ተደርጓል እና ዓለማችን በጣም ጫፍ የደረሰችበት ጊዜ ነበረ። ትልቅ ነገር፣ ትልቅ ጦርነት፣ ዝም ብለው ጦርነት ሳይሆን ደግሞ የኒውክሌር ጦርነት ሊፈነድ እና በዛ ጊዜ ነበረ ይህንን ሰርጓጅ መርከብ የአሜሪካ ሌሎች መርከቦች እዚ አካባቢ እንዳለ ያገኙታል እና እና እሱ ደግሞ ውጥረቱን የባሰ አባባሰው እና እነሱ አላወቁም። ምንድን ነው ብለው ግራ ገብቷቸው ታሪክ እንደሚነግረን ወደ ታች ቦምብ ይጥላሉ ያንን መርከብ እንዲወጣ ለማድረግ ወደ ባህሩ ወደ ላይ እንዲንሳፍፍና ማን እንደሆነ ለመለየት ከስር ያሉት ደግሞ ራሻዎቹ ከአለቆቻቸው ከሞስኮ ጋር ካወሩ አራት አምስት ቀን አልፏቸዋል። እነሱም ያውቁት ጦርነቱ እንደተጀመረ ነው እና ቅድም እንዳልኳችሁ የሰብማሪ መርከብ በጣም ትልቅ የሆነ እንደ ሂሮሽማና ናጋሳኪ አይነት ችሎታ ያለው ኒኩሊየር ቦምብ ተሸክሟል። እና ያ በሚሆንበት ጊዜ በጣም ሰርገው ገብተዋል። ምንም ኮሚኒኬሽን ያላቸውም ካለቆቹ ጋር የሚሰሙት የአሜሪካን ሬዲዮ ጣቢያዎች ዘገባ ነበረ። እና ጦርነቱ ውጥረት ላይ እንደደረሰ አሁን ምንም እንዳልቀረው ኤኒታይም ሊጀምር እንደሚችል ነው የሚሰሙት ዜና። በዚያ ሁኔታ ያለ የዛቸው ሰብማሪን መርከብ ካፕቴን ሶስት አሉ መሪዎቹ መጥቶ እንግዲህ ሰብማሪኑ በጣም ታች ሆኗል። የሰብማሪኑ ደግሞ ይሄ ማቀዝቀዣው ክፍሉን የሚያቀዘቅዝላቸው ኤር ኮንዲሽነራቸው ተሰብሯል። የሰብማሪኑ ውስጥ ሙቀቱ ከመቶ ዲግሪ በላይ ሆኗል። በጣም ተጨንቀዋል። የካርቦን ሞኖክሳይድ መጠኑ በጣም ካርቦን ዳይኦክሳይድ መጠኑ በጣም ከፍ ብሏል እና መጣና፣ ካፕቴኑ ጦርነት ስለተጀመረ እንግዲህ አሜሪካና ራሻ እየተዋጉ ነው፣ ይህን ቶርፔዶ መተኮስ አለብናል። እና ቶርፔዶ ሲተኮስ በዛ አካባቢ ያለውን ህዝብ በሙሉ ሚሊዮኖችን ነው የሚያጠፋ ያንን ቶርፔዶ ለመተኮስ ሶስት ሰዎች መስማማት ነበረባቸው፣ እና ሁለተኛው የፖለቲካ አዛዡ ቶርፔዶ መተኮስ አለብን ብሎ ፈረመ። ሶስተኛው ሰው ጋር መጡ። ሶስተኛው ሰው ጋር መጥተው ቶርፔዶ መተኮስ አለብን፣ ይኸው ሰብማሪኑ ሊሰበር ቀርቧል፣ እኛ ልንጠፋ ነው፣ ስለዚህ ይህን ማድረግ አለብን አለ። ቦምብ እየተተኮሰብን ነው፣ ወደ ታች እየወረደ ነው። ሰብማሪኑ ሁልጊዜ ይናወጣል ቦምብ ሲወርድ። ሶስተኛው ሰው ቫሲሊ አርኪፖቭ ይባላል። በታሪክ ዓለማችን አዳኑ ከሚባሉ ሰዎች አንዱ ነው። በጣም የተረጋጋ ሰው፣ ዝም ያለ ሰው፣ ምንም የማይናገር፣ ብዙ በጣም አጭር ቃል የሚያወራ፣ 34 አመቱ ነበር በዚያ ጊዜ። ቶርፔዶን ለመተኮስ ፈርም ሲሉት አልፈርምም ማለ እና ጦርነቱ ለመጀመሩ ምንም አረጋገጫ የለንም። በጣም እንትኑ እየተሰበረ ቀርቧል፣ ነገር ግን ይህን ቶርፔዶ ብንተኩስ ብዙ ሚሊዮኖች የማይመለከታቸው ያልቃሉ። ስለዚህ ለመተኮስ አልፈርምም አለ። ሶስት ሰዎች ካልፈረሙ ደግሞ መተኮስ አይችልም እና የደፕስ ቻርጅ ይባላል ደፕስ ቻርጅ ቦምቦች ወደ ታች ሲወጡ መርከባቸው እየተናወጠ ባለበት ጊዜ አልሆንም አልፈርምም አለ። አይሆንም አለ። ሁለቱ ጓደኞቹ ተስማምተው የመጨረሻውን ፊርማ መፈረም ነበረበት። አልፈርምም አለ። እሱም ቢ ስላለ ምንም ማድረግ አልቻሉም። መርከቧን ወደ ላይ ማንሳፈፍ ነበረባቸው። ወደ ላይ ሲያንሳፍፉ የማን መርከብ እንደሆነች ታወቀች። ጉዳት የሚያመጡ ሰዎች እንዳልሆኑ ተረዱ። ያለው የተያዘችን ሚሳይልም ለመተኮስ ዝግጁ እንዳልሆኑ አወቁ። በዚያ ምክንያት የኪዩባን ሚሳይል ክራይሲስ ሳይከሰት ቀር በዚያ ሰዓት የዴፕስ ቻርጅ እየተተኮሰ በነበረበት ጊዜ የአሜሪካ መሪዎች በጣም ከመደንገጣቸው የተነሳ ጆን ኤፍ ኬኔዲን ያዩ ሰዎች በዚያ ጊዜ በጣም ከመደንገጡ የተነሳ ራሱን በእጁ ደግፎ አይኑ በጣም ይሄ አብጦ ፊቱ በጣም ቁጥር ብሎ ካሁን ካሁን የሚመጣውን ተኩስ ይጠብቅ ነበር ይላሉ። ነገር ግን በዚህ ሰው ምክንያት ብዙዎች ከሞት ተረፉ። ጄኔሬሽን ትውልዶች ከሞት ተረፉ። ዘመኑ የሚፈልገው ሰው ምን አይነት ነው እና የ1960ዎቹን ትውልድ በዚያ ጊዜ የነበረውን ሰው እግዚአብሔር ተጠቅሞ የታደገው በዚህ ሰው ነበር እና ሁልጊዜ ታሪክ ሲያስታውሰው ይኖራል። እና ወንድሞች እህቶች አለማችን በቅዠት ግራ በመጋባት እንደምናውቀው እንደሰከረ ሰው የምትንገዳገድበት ዘመን ላይ ነው ያለነው እንዲሁም አንዳንዶች ምን ይላሉ ይሄ መንፈሳዊ ቅዠት ውስጥ ናት አለማችን ምን ነገ ሊሆን እንደሚችል የማናውቅበት ልንተነብይም የማንችልበት ከባድ ጊዜ ውስጥ ነው ያለ ነው እና ለዚህ ዘመን የሚያስፈልገው ሰው ምን አይነት ነው? እና የእኔ መነሻዬ ይሄ ለዚህ ዘመን የሚያስፈልግ ሰው አለ ነው የሚያስፈልግ ሰው አለ። ይህንን ዘመን ሊታደግ የሚችል ይህንን ዘመን እንደገና ልክ አድርጎ ሊያስኬድ የሚችል ወደ መስመሩ ሊመልስ የሚችል ሰው እግዚአብሔር ይፈልጋል። እግዚአብሔር አዘጋጅቶ ይሆናል። ግን ምን አይነት ሰው ነው እና ሁላችንም አንዳችን አንዳችንን እያየን ለዚህ ምድር መፍትሄ የሚመጣው ከየት ነው እያለ እየተያየን ወደ ማንመለስበት ገደል እየሄድን ይመስላል። ነገር ግን ዘመኑ የሚፈልገው ሰው አለ። ታስታውሱ እንደሆነ በግብፅ ምድር ረሃብ በመጣ ጊዜ ሰዎች የሚበሉት ባጡ ጊዜ እግዚአብሔር ያንን ለመታደግ ያዘጋጀው ዮሴፍን ነበር። ባሪያ ነው። ምንም የሚታወቅ ነገር የለውም። ከደህና ቤተሰብ የመጣ ሰው አይደለም። ተማረም የሚባልም አልነበረም። ነገር ግን ግብፅን ብቻ አይደለም፣ ዓለምን የእሱንም ዘመዶች፣ ሌላውንም በዚያ ጊዜ የሚታወቀውን ዓለም ከረሃብ የታደገው እግዚአብሔር ዮሴፍን በመጠቀም ነበር። የእግዚአብሔር ሕዝብ በባርነት ሰቆቃ ሲጮህ በመንፈሳዊ ቅዠት ውስጥ በነበረ ጊዜ አምላኩን በረሳ ጊዜ የሚያድነው በፈለገ ጊዜ የሚመራው ሰው በፈለገ ጊዜ እግዚአብሔር የተጠቀመው ሙሴን ነበር። ይሁዳ በባቢሎን በተማረከ ጊዜ ሰዎቹ በሙሉ በጣዖት አምላኪዎች በተላገጠባቸው ጊዜ በተሸፈባቸው ጊዜ ተስፋ በቆረጡ ጊዜ የሚያዩት ነገር ተስፋ አስቆራጭ በሆነባቸው ጊዜ በምርኮ ከሄዱት ውስጥ ዳንኤልን ነበር እግዚአብሔር የተጠቀመው። ተስፋ ነው የሰጣቸው። ከዚያ በኋላ ምድር በኃጢአት አባዜ በተጨማለቀችበት ጊዜ ጨለማ በሆነችበት ጊዜ ሰዎች በሕመም በበሽታ ተስፋ በመቁረጥ መሪ በማጣት እረኛ በማጣት ተበትነው በነበረ ጊዜ የሰው ዘር ከበኃጢአት ምክንያት አዘቅት በወደቀበት ጊዜ ጌታ ኢየሱስ ክርስቶስን ነበር እግዚአብሔር ላከ እና ሰይጣን ያችን አዲሷን ቤተ ክርስቲያን በጨለማ እንዳያሸንፋት ወንጌሉ ዝም ብሎ ተዳፍኖ እንዳይቀር ብርሃን በያቦታው እንዲስፋፋ የእግዚአብሔር ሕዝብ ይሁዳ እስራኤል ያለው ብቻ ሳይሆን ዓለማት ሁሉ ወንጌል እንዲሰሙ የእግዚአብሔርን ማዳን እንዲያውቁ እግዚአብሔር የተጠቀመበት ፈሪሳዊም ጳውሎስን ነበር። በዚህ ዘመንስ እግዚአብሔር የሚፈልገው ሰው ምን አይነት ነው? እና በዚህ ሳምንት ጥናታችን እግዚአብሔር ያዘጋጀልን ነገር አለ። ዘመኑ የሚፈልገው መጽሐፍ ዘመኑ የሚፈልገውን ሰው እግዚአብሔር ይነግረናል። ምን አይነት ሰው ነው እግዚአብሔር? ይህን ይህን አይነት ሰው ነው የምፈልገው ይላል። እና ዛሬ ወደ ኤርሚያስ መጽሐፍ ሄደን እሱን እንድናጠና ነው የምንፈልገው። እና ኤርሚያስ የነበረበት ጊዜ ልክ እኛ እንደምንኖርበት ጊዜ ነበረ። ኑሮ ውድ ነበር። የዳጁ አንብቡት መጽሐፍ። የሚበላ ብዙ አልነበረም። የሞራል ልሽቀቱ የሞራል ውድቀቱ ደግሞ በጣም ክፉ ነበር። ሰዎች ዝም ብለው ያለ ምክንያት እርስ በርስ የሚገዳደሉበት ጊዜ ነበረ። በጣም ብዙ ሰው ቤተ ክርስቲያን ይመጣ ነበረ። ቤተ ክርስቲያን የበዛበት ዘመን ነበር፣ አምላኪዎች የበዙበት ነበረ። ነገር ግን እግዚአብሔርን ብቻ ሳይሆን ጣዋትም አብረው ያመልኩ ነበር። በጣም የሚገርመው እግዚአብሔርንና ጣዋትን ደርበው ያመልኩ ነበረ። ከሁለት አንዱ አምላክ ሊሆን ይችላል ብለው የንጹህ ደም ማፍሰስን ለማይራራ ህዝብ ረብ የሚወዱ መሪዎች የነበሩበት ጊዜ ነበረ። የእግዚአብሔርን ትእዛዛት በድፍረት የሚተላለፉ ህዝቦች የነበሩበት ጊዜ ነበረ። እሱ ብቻ አይደለም፣ ልጆቻቸውን ለጣዖት ለመሰዋት ወደ ኋላ የማይሉ ሰዎች የነበሩበት ጊዜ ነበር። መስሪያ ቤት ሄዳችሁ ጉዳይ ለማስፈጸም ጉቦ መክፈል ግዴታ የሆነበት ጊዜ ነበር። ለዚያ ጊዜ ነበር እግዚአብሔር ኤርሚያስን ያስነሳው። በሆድ ሳልሰራ አውቅ ያለው ከማፀን ሳትወጣ ቀድሻለሁ ለአሕዛብ ነቢይ አድርግ ያለው ብሎ እግዚአብሔር ገና ኤርሚያስን ሲሾመው እንመለከታል። የካህን ልጅ ነበረ። በጊዜው የነበረውን መንፈሳዊ ንቅዘት ለማረም የተጠራ ሰው ነበረ። እንዲያም ሄዳችሁ ስታነቡ ከንጉሥ ኢዮስያስ ጀምሮ እስከ ይሁዳ ንጉሥ ከሰዴቅያስ ድረስ እስከ ተማረኩበት ድረስ ከአርባ ዓመት በላይ የእግዚአብሔርን ቃል ያገለግል ነበር። ለዚያ ልክ አሁን እንዳለንበት ዘመን ለነበረው ጊዜ እግዚአብሔር ኤርሚያስን ነበር ያስነሳው። ለእኛ ዘመን እግዚአብሔር ማንን የሚፈልገው? ምን አይነት ሰው ነው እግዚአብሔር የሚፈልገው? ሁላችንም የሆነ ሰው እየጠበቅን ነው እና ብዙ ሰዎችን ስናናገር እናንተም ገጥማችሁ ይሆናል ይህን የሚመስል መሪ ቢመጣ በጣም ጥሩ መሪ እኮ ቢኖረን የኢትዮጵያ ያሉትን ብሔሮች ሁሉ አስተባብሮ የሚመራ ይላሉ ሰዎች። እንደዚህ አይነት መሪ ቢመጣ እኮ አለማችን እኮ በጣም በቃ ይሄ ያለንበት ሀገር ሁሉ ይፈወስ ነበር ይላሉ። በጣም ጥሩ የኢኮኖሚ ቲዮሪ የገባው የምጣኔ ሀብት ትምህርት ያለው ጥሩ የሆነ የኢኮኖሚውን ይሄ የዋጋ ግሽበቱን ሁሉ አጥንቶ መፍትሄ የሚያመጣ ነገር ቢኖር እኮ አሁን ያለንበት ችግር ይቀረፍ ነበር የሚሉ ሰዎች አሉ። ደግሞ መሐንዲሶቹን ስታዋሩ ደግሞ አሁን እኮ ደህና አንድ አምስት ስድስት በየክልሉ ትልልቅ ስሚንቶ ፋብሪካዎች ቢከፈቱ እኮ የስሚንቶ ዋጋ ይወርድና እኛም በጣም በቃ በርካሽ ስሚንቶ እንገዛለን። ኮንስትራክሽን ቢዝነሱ በጣም ይስፋፋል። አሁን ያለንበት ችግር ይቀል ነበር ይላሉ። መኪና ሻጮቹን ስታዋሩ ደግሞ እዚህ እኮ መኪና መገጣጠም ብንጀምር ኖሮ እኮ ሁሉ ችግር አይመጣም ነበር ይላሉ። ሁሉም ሰው የሆነ ሰው ይጠብቃል እያንዳንዱ ሰው የሆነ ሰው እየጠበቀ ነው መጥቶ ምድራችንን የሆነ ነገር አድርጎ እስኪያስተካክላል ድረስ። በጣም የሚገርመው እኛ ተስፋ አድርገናቸው መጥተው ያስተካክላሉ የምንላቸው ሰዎች እነሱ ራሳቸው ሰው እየጠበቁ ነው፣ የሆነ ሰው እየጠበቁ ነው እነሱ ራሳቸው መጥቶ እስኪያስተካክለን ድረስ ነገሮቹን በእንግሊዝኛው ፊክስ እስኪያደርግልን ድረስ ዘመናችን የሚፈልገው ሰው ምን አይነት? የተወሰኑ ነጥቦችን አነሳለሁ። አንደኛ ዘመናችን አንደኛ ዘመናችን ሰባኪ ይፈልጋል። ሰባኪ ይፈልጋል። ከዚህ ከቤተ ክርስቲያን መነሳት አለም፣ ዘመኑ ሰባኪ ያስፈልገዋል። ለዚያ ነው እግዚአብሔር ኤርምያስን ገና ከሆድ ሳልሰራ አውቄአለሁ፣ ለዚህ ዘመን ቀድሻለሁ፣ ለአሕዛብም ነቢይ አድርጋለሁ። ለይሁዳ ሰዎች ብቻ አይደለም፣ ለአሕዛብም መርጫለሁ። እንዲያውም ይቀጥላል፣ አሕዛብን ትነቅልና ታፈርስ ዘንድ ነገሥታትን ታስነሳና ትሾም ዘንድ መርጫ አለው ይለዋል። ኤርምያስን እኮ ነው እንደዛ የሚለው እግዚር። በነገስታት ፊት ትቆም ዘንድ ፈልግ ያለው ይላል። መርጫ አለው ይለዋል። እና ነገስታትን የሚሾም፣ የሚያነሳ፣ የሚነቅል፣ የሚያስቀምጥ የህዝቦችን የሚያናውጥ ሰባኪ ያስፈልገናል። እንደዛ አይነት መንፈሳዊ ሰው ያስፈልጋታል አለማችን። እግዚአብሔር እንደዛ ነበር የተጠቀመው። አለም በጣም ክራይሲስ ስትገባ ውጥንቅጡ ስትገባ ውዥንብሩ ስትገባ ኢኮኖሚው፣ ምጣኔ ሀብቱ፣ ኑሮው፣ የሰው መንፈሳዊ ነገር በጣም ሲወድቅ እግዚአብሔር ሰባኪዎችን ነው የሚፈልገው። ልክ እንደ ኤርሚያስ እነዛን ሰዎች የሚያስጠነቅቁ ሰባኪዎች። ኤርሚያስ ልክ እንደ አሁን ዘመን እንዳለነው ሰባኪዎች ሰዎችን የሚያባብል ሰባኪ አልነበረም። ስምንት አራት ላይ ሄዳችሁ አንብቡ። ሰባት ሶስት ላይ ሄዳችሁ አንብቡ። የእስራኤል አምላክ እግዚአብሔር እንዲህ ይላል አላቸው፣ መንገዳችሁንና ስራችሁን አሳምሩ፣ በዚህ ስፍራ አሳድራችኋለሁ። ስምንት አራት ላይ ሄዳችሁ አንብቡ። እንዲህ ትላቸኋለ እግዚአብሔር እንዲህ ይላል፣ የወደቁ አይነሱምን? አይነሱም ወይ የሳተ አይመለስምን? እንደዚህ አይነት ሰባኪ እግዚአብሔር ይስጠን። ወድቃችኋል ተነሱም ይለን፣ መንገዳችሁን አሳምሩም ይለን በዛፉ ላይ ምሳሪያ አስቀምጦ ትቆረጣላችሁ የሚለን ትወድቃላችሁ ሚለን አትነስም ወይ የሚለን እንዲ የሳታ አይመለስም ወይ የሚለን እንደዛ አይነት ሰባኪ ነው የሚያስፈልገን። 13፥23 ላይ ሄዳቸው አንብቡት። ኢትዮጵያዊ መልኩን ወይም ነብር ዥጉርጉርነቱን ይለውጥ ዘንድ ይችላል ወይ? በዚያ ጊዜ አላቸው። ክፋትን የለመዳችሁት እናንተ እንዴት በጎ ለማድረግ ትችላላችሁ? ቀጠለና ለነገስታቱ ነገራቸው። ይቺ ምድር መደነቂያና ባድማቱ ሆናለች። እነዚህ አሕዛብ ለባቢሎን ንጉሥ ሰባ ዓመት ይገዛሉ ብሎ በድፍረት የሚናገር እንደዛ አይነት ሰባኪ ያስፈልጋል። ዘመኑ እሱን ነው የሚፈልገው። ዘመኑ ህዝቡን የሚያባብል ህዝቡን እኛ ዝም ብሎ ባለንበት ህይወት እንድንቀጥል የሚያደርግ ሳይሆን የሆነ በቃ ተነስተን የሆነ ነገር እንድንወስን የሚያደርግ ጠፍተናል ብለን እንድናስብ የሚያደርግ ካልተመለስን መጥፋታችን ነው የሚል ሰባኪ ያስፈልግናል። በነገራችን ላይ እግዚአብሔር ኤርሚያስን ያመጣው ጠፍታችኋል ለማለት ነው። እየጠፋችሁ ነው ለማለት ነው። እየወደቃችሁ ነው ለማለት ነው። እግዚአብሔር እንደዛ አይነት ሰው ይስጠን። እኔ የሰለቸኝ ነገር በጣም ጥሩ ሰው ነው የሚለኝ ሰው፣ እሱን ሚስቴ ሁልጊዜ ስለምትለኝ ችግር የለውም ቤተ ክርስቲያን ስንሄድ ሁልጊዜ በጣም አሪፍ ሰው አሪፍ ናቸው። መንገድ ላይ ስንገባ እግዚአብሔር ይባርክ ይሄን ነገር አድርገሃል በጣም ጥሩ ሰው ነው እንደዛ አይነት ነገር ለምደን ነው ተመለሱ ስንባል፣ አሁን የያዝሽው መንገድ አሁን የያዝከው መንገድ ክፉ ነው ስንባል፣ ያንን ቃል መስማት አንችልም። እና እግዚአብሔር ኤርሚያስን ይስጠን። በጣም ደስ የሚለኝ የኤርሚያስ ስብከት ምራፍ 22 ላይ ያለው ነው። ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ። አልሰማ ብሎት የእግዚአብሔርን ቃል ስሚ የእግዚአብሔርን ቃል የሚሰማ የእግዚአብሔርን ቃል የሚሰብክ እንደዚህ አይነት ሰው ያስፈልጋታል። ዘመን ፍርድ እየመጣ ነው ይላቸው ነበር። ኤርሚያስ ስምንት ሰባት ላይ ታስታውስ እንደሆነ ሽመላ በሰማይ ጊዜዋን አውቃለች፣ ዋኖስና ጨረባ ዋሊያም የመምጣታቸውን ጊዜ ይጠብቃሉ። ህዝቤ ግን የእግዚአብሔርን ፍርድ አላወቀ አላወቀም። በጣም የሚገርም ነው። ይህንን ጊዜ ሳነብ ትዝ ይለኛል። በጣም ብዙ ችግር ነበር እዚህ ሀገር ውስጥ ይሄ ቃል ነም ይመጣልን ሽመላ በሰማይ ጊዜዋን አውቃለች። ዋህኖስና ጨረባ የዋልያም የመምጣታችን ጊዜ ይጠብቃሉ። የእግዚአብሔር እግዚአብሔር ህዝብ ግን ብየመጣ ያለውን የእግዚአብሔር ፍርድ አላወቀም። እየሆነ ያለውን የእግዚአብሔር ፍርድ አላወቀም። ነገስታት ሲናወጡ፣ ህዝብ ከህዝብ ሲናወጥ፣ እርስ በርሱ ሲጠፋፋ የእግዚአብሔርን ፍርድ ማወቅ ተስኖናለኝ። ይሄ እግዚአብሔር በዚህ ክፉ ህዝብ ላይ ፈርዶ ሳይሆን የፖለቲካ ችግር ነው ብለን ነው የምንወስደው። እኛ የእግዚአብሔርን ጀጅመንት የእግዚአብሔርን ፍርድ ማወቅ አልቻለሁ። እግዚአብሔር ሲቀጣን እንኳን ማወቅ አልቻለሁ። የእነሱ ችግር ያ ነበረ። እግዚአብሔር እየቀጣቸው የባቢሎን ወታደሮች ከተማዋን ከበው ሲያስጨንቋት ለወራት ያ የእግዚአብሔር ፍርድ እየመጣ መሆኑ አልገባቸውም ነበረ። ሽመላ በሰማይ ጊዜዋን ታውቃለች። ችግር ሲመጣ የሆነ ያለውን ጥሩ ያለውን ነገር ሲመጣ ያውቁታል። ወፎቹ ያው ያውቁታል፣ እንስሳቶቹ ያውቁታል። ገና ምድር መናወጥ ከሩቅ ሲመጣ ሲናወጥ ቀድሞ ያውቃሉ፣ ይሸሽጋሉ፣ ይጮሃሉ። በምድራችን ላይ የሆነ ያለውን ነገር ግን የእግዚአብሔር ህዝብ አላወቀ። ፍርድ እየመጣ እንደሆነ አላወቀ። ፍርድ እየመጣ ነው የሚለን ሰባኪ እግዚአብሔር ይስጠን። ቤተ ክርስቲያን የምትፈልገው እሱ ፍርድ እየመጣ ነው የሚል ሰው ትቢተኞቹን ያስጠነቅቅ ነበርን? ታስታውሱ እንደሆነ መብራፍ ዘጠኝ ላይ በጣም መወደው ጥቅስ ነው። ጠቢብ በጥበቡ አይመካ፣ ሀያል በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምረትን ፍርድን፣ ጽድቅን በምድር ላይ የማደርግ እኔ እግዚአብሔር መሆንን በማወቁ በማስተዋሉ በዚህ ይመካ። እግዚአብሔር ይመስገን። ይሄንማ በጣም ግልጽ ነው የምናየው ነገር እኮ ጥበበኞች በጥበባቸው ሲመኩ አይተናል። አሁን ባለፉት ሁለት ሶስት አመታት አይተናል። ኳል ጥበባቸው በጥበበኝ በጥባባቸው ሲመኩ በሳይንሳቸው ሲመኩ እኔም ራሴ እንግዲህ ብዙ ሳይንስ ከሚወራበት ከሚሰራበት ቦታ አብሬ ሰራለሁ እና ጥበበኞች እንዴት በጥበባቸው እንደሚመኩ ማወቅ በጣም የየቀኑ እንትን በየቀኑ የማየው ነገር ነው እና የሰው ጥበብ እኛን ሲያዋርደን አይተናል ስንመካበት ያዋርድናል። ኃያላንም እንደዚያ ጉልበት ያላቸው መሳሪያ ያላቸው ጡንቻ ያላቸው ሲመኩ አይተናል። በጉልበታቸው ባላቸው ኃይል ሲመኩ አይተናል። ባለጠጎችም እንደዚያ ሀብታሞች ሲሆኑ ሲበለጽቡ ነገ የሚጎድል የሚያልቅ የሚጠፋ አይመስላቸውም እና የሰሩት ነገር ለዘመናት የለፉበት ነገር በአንድ ምሽት ሲቃጠል ሲጠፋ ሁላችንም አይተናል። ነገር ግን እግዚአብሔር ይጠይቀን ይነግረናል፣ ምሕረትና ፍርድን ጽድቅ ነው ውድ ነገር አይደለሁ። ምሕረት ፍርድ፣ ጽድቅ፣ ቅን ፍርድ፣ እሱን የማደርግ እኔ እግዚአብሔር መሆን፣ ያንን እግዚአብሔር በማወቅ እንድንመካ ኤርምያስ ይናገራል። ትቤተኞችን የሚሰብክልን ሰባኪ እግዚአብሔር ይስጠን። በቄሳር ቤተ መንግስት ገብቶ ትቢተኞችን የሚሰብክል በአደባባዩ ትቢተኞችን የሚያስጠነቅቅል በየመስሪያ ቤቱ የተበቱ ብዙ ሰዎች አሉ። እነሱን የሚያስጠነቅቅል ያ ሰው ያስፈልገናል። ምድራችን ዘመናችን የሚፈልገው እሱ ነው። አስራ ሰባተኛው ምዕራፍ ላይ ቀጥሎ ኤርምያስ እግዚአብሔር ነገራቸው በሰው የሚታመን አላቸው ሥጋ ለባሹንም ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልስ ርጉም ነው። እኛ በእኛ አድበስሰን ነው የምንመክረው። ይሄ ነገር ጥሩ አይደለም፣ ኧረ ተው፣ በዘመድ አትመኩ፣ ዘመድ ምናምን ነው የምንለው እኛ። እንደዛ የእግዚአብሔር ቃል እንደዛ ቀልድ አያውቅም። በሰው የሚመካ በሰው የሚታመን ሥጋ ለባሹን ክንዱ የሚያደርግ ምንድን ነው? እርጉም ነው ነው የሚለው እርግማን። መለስ ብላችሁ ስታነቡት በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። እግዚአብሔር ይመስገን። በውሃ ጠገብ እንደተተከለ በወንዝ ዳርም ስሩ እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመት ይህን ቃላ ሰው በድርቅ ዓመት ምን እንደማይል እንደማይሰጋ ይላል። ፍሬውም እንደማያቋርጥ ዛፍ ይሆናል። እግዚአብሔር ይመስገን። እንደዚህ እንደዚህ አይነት ሰባኪ እግዚአብሔር ይስጥ። የትቢተኞችን ትቢት የሚያዋርድ ኤርሚያስ እንደዚህ አይነት ሰው ብቻ አልነበሩ። ተስፋ ለቆረጡትም ልባቸው ለተሰበረ መጽናናትን የሚሰብክ ሰው ነበር። ምዕራፍ 29 ሄዳቸው አንብቡት። ለእናንተ የማስባትን ሐሳብን ያውቃለሁ። ያኔ በባቢሎን ተማርከው ሄደው መቅደሱ እንደፈረሰ በሰሙ ጊዜ፣ የመቅደሱ ዕቃ እንደተሰረቀ በሰሙ ጊዜ፣ እንደተዘረፈ በሰሙ ጊዜ ልባቸው ተሰብሮ አዝ ነው የእግዚአብሔርን ፈቃድ ባለማድረጋችን ይሄ የደረሰብን ብለው በሰቀቀን ለነበሩት በጣዖት አምልኮ መሀል ለነበሩት ምዝማሬ ለጠፋባቸው ተስፋችን ተቆረጠ ላሉት በምርኮ ለሄዱት ለባቢሎን ሰዎች ነው ምዕራፍ 29 ደብዳቤ የተጻፈላቸው። በዚህ ደብዳቤ ነው የሚላቸው፣ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። እንደዚህ የሚያጽናናን ሰው እግዚአብሔር ይስጠን። በቃ በባቢሎን ሄደው ከአገራቸው ተነቅለው ሄደው ተስፋ ቆርጠው ምንም የሚታይ ነገር ደስ የሚላቸው ነገር ባልነበረበት ጊዜ ነው እግዚአብሔር ኤርሚያስን ላከላቸው። ቀጥሎ በሰላሳ አንደኛው ምዕራፍ ነገራቸው። እግዚአብሔር እንዲህ አለ፣ እግዚአብሔርም ከሩቅ ተገለጠልኝ እንዲህ ማለኝ፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ ቸርነት ሳብኩሽ። እግዚአብሔር ይመስገን። ዘመኑ ሰባኪ ይፈልጋል። ወንድሞች፣ ሴቶች፣ በጣም የምወዳችሁ እግዚአብሔርን ስራ የምትሰሩ የምታገለግሉ አገልጋዮች አላችሁ። እግዚአብሔር እንደዚህ አይነት ሰባኪ ይፈልጋል። የእግዚአብሔርን ሕዝብ እንድናባብለው ማስታገሻ እየሰጠን በኃጢአት ኑሮ እንዲኖር ሳይሆን በቃ በቤተ ክርስቲያናችን አብዮት ያስፈልጋል። እግዚአብሔር ሰባኪዎችን ይፈልጋል። ሕዝቡን ልትጠፉ ነው የሚል የእግዚአብሔር ፍርድ ደርሷል፣ የሚል ሰባኪ እግዚአብሔር ይፈልጋል። ያንን ችሎታ ያንን መንፈስ እግዚአብሔር ይስጠን፣ እግዚአብሔር ይስጣችሁ። ሁለተኛው ዘመኑ ከሐሰተኛ ነቢያትና አስተማሪዎችን የሚታገል ሰው ይፈልጋል። ኤርምያስ በጣም ደስ የሚል ሰባኪ ምዕራፍ 23 ቁጥር 29 ላይ በውኑ ቃሌ ይላል እንደ እሳት ድንጋዩንም እንደሚያደቅ መዶሻ አይደለችም? የእግዚአብሔር ቃል ነዛ ነው፣ የምሬን ነው። የእግዚአብሔር ቃል ከምር ሲመጣ ሲመጣና ሲያደቃችሁ ሞራላችሁን ሲመታው የገነባችሁትን ቴዎሪ ሲያፈርሰው፣ አለባበሳችሁን፣ ሰውነታችሁን፣ አመጋገባችሁን፣ አነባበባችሁን፣ አኗኗራችሁን መጥቶ ሲገዳደረው ያ የእግዚአብሔር ቃል ነው። ምክንያቱም እግዚአብሔር የሚለው የእግዚአብሔር ቃል ምንድን ነው? እሳት ነው ይላል፣ መዶሻ ነው ይላል። ከመጣ ምን ያደርጋል? ምን ያደርጋል? ይሰብራል፣ ያፈርሳል፣ በጣም ያደቃል፣ ያሽመደምዳቸዋል፣ መሬት ላይ ያስነጥፋቸዋል። ያ የእግዚአብሔር ቃል ዛሬ መጥቼ ግን ገሩ፣ እግዚአብሔር ይባርካችሁ ስለመጣችሁ ጥሩ አድርጋችኋል፣ በዚህ ሕይወት በርቱ ብላችሁ ያ የእግዚአብሔር ቃል ነበር። እኛ ብንበረታ ኖሮ አለም እንደዚህ አትሆንም ነበር፣ ቤተ ክርስቲያን እንደዚህ አትሆንም ነበረ።